በዚህ በያዝነው 2007 ዓመተ ምህረት ግንቦት ወር በኢትዮጵያ ሀገር አቀፍ የሕዝብ ተወካዮች ምክር ቤት ምርጫ ሊካሄድ እቅር ተይዟል። ተፎካካሪ ፓርቲዎች የምርጫ ታዛቢዎችን፣ እጩ ተወዳዳሪዎችን እና በአጠቃላይ ሀገራዊ እቅድና ፖሊሲዎቻቸውን እንዲሁም የምረጡኝ ዘመቻ መልእክቶቻቸውን በማሰናዳት ላይ ይገኛሉ። የምሽቱ ለጥያቄው መልስ ዝግጅት በምርጫ 2007 ዓ.ም ተፎካካሪ ፓርቲዎችና የምርጫ ቦርድ ሚናና ኃላፊነቶች ዙሪያ ያተኩራል። ለአድማጮቻችን መሰረታዊ መረጃዎች ለማስጨበጥ ያህል በኢትዮጵያ ሕዝብ ተወካዮች ምክር ቤት ምርጫ በየአምስት ዓመቱ የሚካሄድ ሲሆን በፓርላማ አምስት መቶ አርባ ሰባት መቀመጫዎች አሉ። በዚህ ምክር ቤት አብላጫ መቀመጫ ያለው ፓርቲ ወይም የፖለቲካ ጥምረት መንግስት ይመሰርታል። ጠቅላይ ሚኒስትር በመሰየም መንግስት በሕዝብ ይሁንታ የሚመረጥበት ወሳኝ መድረክ ነው። በኢትዮጵያ በህዝብ የሚመረጠውን አስተዳደር የሚሰየምበትን ሂደት እንዲያስተባብር በሕገ መንግሥቱና በህዝቡ አደራና ኃላፊነት የተጣለበት ተቋም የኢትዮጵያ ምርጫ ቦርድ ነው። ተፎካካሪ የፖለቲካ ፓርቲዎች በምርጫው ሂደት ከዚህ ተቋም ጋር በህብረት ይሰራሉ። በአወቃቀሩና በአሰራሩ ላይም የባለድርሻ ሚና አላቸው። የምሽቱ የጥያቄው መልስ ዝግጅት አትኩሮት በዚህ ላይ ይሆናል። የተፎካካሪ ፓርቲዎች ሚና ምንድን ነው? የምርጫ ቦርድ ኃላፊነትስ እስከምን ድረስ? የአሜሪካ ድምፅ ሬዲዮ አድማጮች በስልክ በኢሜይል እና በማህበረሰብ ድረገጾች አስተያየትና ጥያቄዎች እንዲያቀርቡ ተጋብዘው የላኳቸው ጥያቄዎች ለምሽቱ እንግዶቻችን የሚቀርቡ ይሆናል። እንግዶችን ላስተዋውቅ። የኢትዮጵያ ምርጫ ቦርድ የጽህፈት ቤት ኃላፊ አቶ ነጋ ዱፊሳ፣ ብቸኛው የተቃዋሚ ፓርቲ የህዝብ ተወካይና የአንድነት ለፍትህና ለዴሞክራሲ ፓርቲ ምክትል ፕሬዚዳንት አቶ ግርማ ሰይፉ፣ እንዲሁም የኢህአዴግ ምክር ቤት ጽህፈት ቤት የሕዝብና የውጭ ግንኙነት ኃላፊ አቶ ደስታ ተስፋው፣ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። እንኳን ወደ ውይይቱ በሰላም መጣችሁ። ሁላችሁም፣ እናመሰግናለን ስለጋበዛችሁ። እንግዲህ ቀዳሚው ጉዳይ በሰሞኑ የምርጫ ቦርድና በሶስት የተቃዋሚ ፓርቲዎች መካከል የታየውን ውዝግብ ይመለከታል። በቅድሚያ በጣም ባጭሩ ለአድማጮችም ጉዳዩን ለማስረዳት የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ በፓርቲዎቹ አሰራር ተቋሙ ያደረበትን ሀሳብ በማስረዳት ቢጀምሩ ጥሩ። እንግዲህ በዋናነት በሰሞኑ የተፈጠረው ጉዳይ፣ በነገሩ ሰሞኑ አይደለም የቆየ ጉዳይ ነው። አሁን የመይአድ ከሁለት ሺህ አንድ ጀምሮ በፓርቲ ውስጥ ሲጉላላ የነበረ በአመራሮች መካከል የነበረ ችግር ነው። በቅርቡ የተፈጠረው ችግር የአንድነት ችግር ነው። እነሱም በተመሳሳይ የራሳቸውን ውስጠ ደንብና የምርጫ አዋጁን የማክበር ጥያቄ ነው። ሰማያዊ ፓርቲም እንግዲህ ወደ ምርጫ ስንገባ የምርጫ ሕጎች አሉ፣ መሪዎች አሉ። ምርጫ ቦርድ የፖለቲካ ፓርቲ አይደለም። ለስልጣን የሚወዳደር አካል አይደለም። ሂደቱን የሚመራ በኃላፊነት የሚዳኝ የህዝቡን ውሳኔ እውቅና የሚሰጥና የሚያሳውቅ ተቋም ነው። ስለዚህ ዞሮ ዞሮ የምርጫ ህጎቹንና ደንቦቹን የማክበርና ያለማክበር ዙሪያ የተፈጠረ ችግር ነው ማለት ይቻላል። እንግዲህ የተፈጠረውን ችግር እያንዳንዱ ፓርቲ ህጉ ምን ይላል፣ ሥነ ምግባር ደንቡ ምን ይላል፣ በአመራሮቹ መካከል የተፈጠረውን ችግር ደግሞ በጠቅላላ ጉባኤያቸው በምን አይነት መልኩ አስወስነን ወደ ምርጫ እንቅስቃሴው በአንድ ሀሳብ እንገባለን በሚለው ዙሪያ የራሳቸውን አሳይመንት ወስደው በተሰጠው ጊዜ ውስጥ ፈተው ወደ ምርጫ እንቅስቃሴው ይገባሉ ብለን ነው የምናስበው። መልካም እንግዲህ፣ ይህንን አስመልክቶ ሰሞኑንም የአሜሪካ ድምጽ ሬዲዮ በተከታታይ ዘገባ ሲያቀርብበት የቆየ ነው። ከተቃዋሚዎች በኩል ያለውንም እንሰማለን። አንድ አድማጫችን እንግዳ የተባሉ ከዩናይትድ ስቴትስ ሶስት ጥያቄዎች አንስተዋል። ሁለቱን ላቅረብ። አንደኛው ጥያቄ የኢትዮጵያ መንግስትና የምርጫ ቦርድ በፓርቲዎች ውስጥ አሰራር የአመራር ምርጫና የሀሳብ ልዩነቶች ሲነሱ ጫና ሊያሳድሩ የሚችሉበት አሳሪ ህግ ወይም አግባብ አለ ወይ የሚል ጥያቄ ያነሳሉ። አቶ ግርማ ሰይፉ ምን ይላሉ? ህጎች አሉ አምስት ሰባ ሶስት ሁለት ሺ አለ። የፓርቲዎች ምዝገባና ምርጫ ቦርድ ፓርቲዎቹን እንዴት ማስተዳደር እንዳለበት የሚገልጽ አለ። ከዛ ውጪ ግን አሁን ምርጫ ቦርድ በገባበት ጥልቀት በውስጥ ጉዳይ ገብቶ የውስጥ ጉዳዮችን ውስጥ እንዲያደርጉ እንዲያደርጉ በሚልበት ሌቭል የተሰጣቸው የህግ አግባብ የለም። ለምሳሌ አምስት ሰባ ሶስት ሁለት ሺህ ምንድን ነው የሚለው? አንቀጽ አስራ ስድስት ላይ ፓርቲዎች የራሳቸውን መተዳደሪያ ደንብ የማዘጋጀት አመራሮቻቸውን፣ የመምረጥ ብዙ ኃላፊነት አላቸው ነው የሚለው እና ይሄ የፓርቲዎቹን ነጻነት በሚመለከት በህግ የተሰጠ መብት ነው። አሁን ግን ምርጫ ቦርድ እያደረገ ያለው በውስጥ ጉዳዮች ውስጥ ጣልቃ ገብተው የሽምግልና ሚና ሁሉ ካልተጫወጥኩ እያለ ነው። እስካሁን ባለን ሁኔታ በምንም የህግ መመዘኛ የህግ አንቀጽ ጠቅሰው ሊከራከሩ የማይችሉበት ደረጃ ደርሰዋል። አሁን እስቲ ከሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንስማና ወደ ምርጫ ቦርድ እንመለሳለን። ጠቅለል ያለውን ሀሳብ ለመስማት ሰማያዊ ፓርቲም ይቅርታ እንዲጠይቅ ሰሞኑን በምርጫ ቦርድ በኩል የቀረበለት ጥያቄ ነበረ። አቶ ይልቃል እስኪ ያለውን ጉዳይ በማስረዳት ይጀምሩ። በእናንተ በኩል በእኛ በኩል ያለው አሁንም ከምርጫ ቦርድ ተወካይ ካተነጋ አስተያየት ይሰጥበታል ብዬ አስቤ ነበር። የእኛም ጉዳይ በደፈናው አልፈው ይገባውታል ነገር ግን ከበእኛ በኩል የቀረበው ነገር እንደው እውነቱን ለመናገር ለሚዲያም ጨዋነት ይጎለዋል ካላላችሁ ይበስተቀር የሚመጥን አይመስለኝም። ምክንያቱም እስከ ዛሬ ድረስ በጽሁፍ ከምርጫ ቦርድ ይሄን አድርጉ፣ ይሄን አስተካክሉ፣ ይሄን ነገር ተላልፋችኋል የሚል አንድም ቀን ተሰጥቶን አያውቅም። እንደውም ቢሮ ስንቀይርም ይሁን የአመራር ለውጥ ስናደርግም ይሁን በምስረታ ሂደትም ባለንበት ጊዜ ሁሉ ህጉን አክብረን በሚገባ እያሳወቅ ናቸውን ይሄን በዛ ሂደት ውስጥ አንድም ቀን ስጠት ባችሁ ተብሎ ወይም ደግሞ ቦርዱን ተላልፋችኋል የሚል ቅሬታ ተጽፎብን አያውቅም። ይሄ ባለበት ሁኔታ ግን በሚደንቅ ሁኔታ ይቅርታ ጠይቁን የሚል ደብዳቤ ወይም በመግለጫ ከወጣ በኋላ በደብዳቤ ተገለጸልንና ደብዳቤው ላይ የተገለጹት ነገሮች በምንም መንገድ የእኛም ፓርቲ የሚወክሉ ነገሮች አይደሉም። ከምስረታ ጀምሮ ህጋዊ እውቅና ሳያገኝ እንዳገኘ ተደርጎ የሚል ክስ ቀርቧል። ከሶስት ዓመት በፊት ጀምሮ የነበረ ነገር መሆን ነው እንግዲህ በተለያየ ጊዜ ከአንድ ዓመት ጀምሮ በፊት በስብሰባ ውስጥ የነበሩ ነገሮችን ስብሰባ ትቶ ወጥቷል የሚል ነገሮች አሉበት። ከዛ ያልፍና ደግሞ ፓርቲዎችን አስተባብራለሁ እያለ ያልተፈቀደ አደረጃጀት አድርጎ ይህን ያደርጋል የሚሉ ነገሮች ናቸው። በመጨረሻ ላይ ደግሞ እነዚህን ነገሮች በማጥፋቱ ይቅርታ እንዲጠይቀን እስከ ጥር አራት ድረስ የሚል ነው። እና በዚህ መልኩ አጠቃላይ ግን የይቅርታ ጠያቂና አስጠያቂ ግንኙነት በደንቡ እና በምርጫ ቦርድ አዋጁ ውስጥ አንድም ቦታ የለም። በሌላ አነጋገር ደግሞ እነዚህ የተጠቀሱት ነገሮች ሁሉ ከህግ የተላለፍንባቸው አንድም ምክንያት እንደሌለ ጠቅሰን ደብዳቤ ጽፈናል ነገር ግን አሁንም በማስጠንቀቅ ያልፈናችኋል የሚል ነገር ከመግለጫ ሰምተናል ደብዳቤው ባይደርሰንም በአጠቃላይ ግን ምርጫ ቦርድ ባወቃቀሩ አንዳንድ ችግሮች አሉበት ይህንንም ስል ምንድን ነው የምርጫ ቦርድ ሀላፊ የሚመረጡት የቦርዱ ሰብሳቢ በጠቅላይ ሚኒስተሩ አቅራቢነት በፓርላማ ሲጸድቁ ነው ይላል የምርጫ ቦርድ ማቋቋሚ አዋጅ ላይ እና እንደኛ ሀገር ባለ ሁኔታ ዘጠና ዘጠኝ ነጥብ ስድስት ስራ አስፈጻሚውንም ሕግ አውጪውንም፣ ሕግ ተርጓሚውንም አንድ ፓርቲ በያዘበት ሁኔታ በአጠቃላይ በኢህአዴግ ነው የሚመረጡት ማለት ነው። ስለዚህ አመራረጡ ላይና አሰያየሙ ላይ የምርጫ ቦርድን ማቋቋሚያዋ ጀምሮ አሁን እኛ ሀገር ካለንበት ነባራዊ ሁኔታ ለገዢው ፓርቲ እንዲያጋድል ሆኖ የተሰየመ ስለሆነ ሌሎችም ዝርዝር ጉዳዮችን ማንሳት ይቻላል። አድማጮችም የሚያነሷቸው ጥያቄዎች ናቸው። ወደ ምርጫ ቦርድ የጽህፈት ቤት ኃላፊ አቶ ነጋዱ ፊሳ ልለፍና የምርጫ ህግና ደንቡን የማስከበርና ደግሞ ይህንን አፈጻጸሙን የመከታተል ኃላፊነትስ ማን ነው? አስቀድሞ እንግዳ የተባሉ አድማጭ ያነሱት አሳሪ ህግ አለው የፓርቲዎችን የውስጥ አሰራር የሚገመግምበት ምርጫ ቦርድ የሚል ጥያቄ አንስተዋል። የተቃዋሚ ፓርቲዎች የሰጡትን ምላሽ ሰምተዋል። ከርሶ እንስማ። ጥሩ እንግዲህ ምንድን ነው አቶ ግርማ ያነሱት ነጥብ። ቦርዱ በፖለቲካ ፓርቲዎች የውስጥ ጉዳይ የሚገባበት አግባብ አለ ወይ? መርህ ደረጃ የሚገባበት እንትን የለም። ቦርዱም ያንን ጣልቃ ያለመግባትን ፕሪንስፕል ነው ተከትሎ የሚሄደው። አሁንም የገባበት አግባብ የለም። የሆነው ምንድን ነው የፖለቲካ ፓርቲዎቹ አመራሮ ሰዎቻቸውን ሲመርጡ ደንቡን እና በምርጫ ህጉ የተቀመጡትን አግባብ ተከትሎ ማድረግ አለባቸው። በአንድነት ውስጥ የተፈጠረው ነገር ምንድን ነው? ደንባቸው የምለው ቦርዱ የሚያውቀውና እውቅና የሰጠው የሁለት ሺህ አራት ደንብ ነው። በሁለት ሺህ አራት ደንብ መሰረት ፕሬዚደንቱን የሚመርጠው ጠቅላላ ጉባኤው ነው። አሁን አንድነት እያለ ያለው በደንቤ ብሔራዊ ምክር ቤቱ እንዲመርጥ አድርግ ያለው ነው። ያንን ደንብ ለቦርዱ አቅርቦ እውቅና አላሰጠም። ቦርዱ ሪኮግኒሽን ካልሰጠው ደግሞ አንድ ሺህ አንድ ጊዜ ደንብ ሊያሻሽሉ ይችላሉ። ተቀባይነት የለውም ነው እውቅና ማስጠጥ አለባቸው። ስለዚህ አሁን ቦርዱ እየተነጋገረ ያለው የሁለት ሺ አራት ደንብን ነው። እሱ ነው ስራ ላይ ያለው እና በቦርዱ እውቅና የተሰጠው። አሁን እየተፈጠረ ያለው ችግር ምንድን ነው? የፖለቲካ ፓርቲዎች አመራሮች ይሰበሰቡ እና አንድ እርምጃ ለመውሰድ ሲፈልጉ ደንቡን ያሻሽሉና ለቦርዱ አቅርቦ ሳያጸድቁ ያንን ያሻሻሉትን ደንብ መሰረት አድርጎ የተለያዩ እርምጃዎችን ይወስዳል። አንዱ ግሩፕ ራሱን አደራጅቶ ሌላውን ከኃላፊነት ያባረራል። እንደዚህ አይነት አካሄድ አግባብነት የለውም። ደንባችሁን አክብሩ እያለ ነው ቦርዱ ያለው ስለዚህ ከደንብ ውጪ ተደርጎ የመጣን የጠቅላላ ጉባኤ ሂደቶች፣ የአመራር ምርጫ ሂደቶችን ቦርዱ አይቀበልም። ስለዚህ ወደዛው መልሱትና በደንባችሁ መሰረት ትክክለኛ የሆነ አመራረጥ አድርጋችሁ አቅርቡ ነው። ስለዚህ በዚህ ደረጃ ላይ መነጋገር ይቻል። ሌላው ወደ ምርጫ ስንገባ የምርጫ ህጎች አሉ። የተሻሻለውን የምርጫ ህግ ስንመለከት ሰማያዊ ፓርቲ እንደተመለከተ ቦርዱ የፖለቲካ ፓርቲ አይደለም፣ ለምርጫ የሚወዳደር አካል አይደለም። ከፖለቲካ ፓርቲዎች ጋር ምንም ግብ ግብ የሚገጥምበት አንዳችም ምክንያት የለም። ቦርዱ እንደ ተቋም፣ እንደ ዲሞክራቲክ ተቋም የምርጫ ሂደትን እንደሚመራ እንደሚዳኝ አካል የሚሰጠው አመራር ሪስፔክት መደረግ አለበት። ካልሆነ ምርጫው ጤናማ ሊሆን አይችልም ነው ቦርዱ የሚጠራውን የአቅም ግንባታ ስልጠናዎች ዱ የሚያካሂዳቸውን መድረኮች የመበጥበጥና የመበተን ስራ ሊሰራ አይገባም። ይሄ ስነ ምግባር ጥሰት ነው። ከመጀመሪያውኑ ፓርቲው ሲመሰረት ቦርዱ ሪኮግኒሽን ሰጥቶ ሰርቲፊኬት ሳይሰጥ ሪኮግናይዝ ዶኛለሁ እውቅና አግኝቻለሁ ተብሎ መግለጫ ሲሰጥ የነበረበት ከጅምሩ ጀምሮ ሚስ ኮንዳክቶች አሉ ፓርቲው ጋር የሚታየው ሌላው። በህጋችን ፓርቲዎች የራሳቸውን አደረጃጀት ግንኙነት መፍጠር ይችላሉ። የራሳቸው መብት ነው። ያ ግን ሲደረግ በህጉ የተቀመጡት አደረጃጀቶች አሉ። ፓርቲዎች ውህደት መመስረት ይችላሉ። ቅንጅት መመስረት ይችላሉ። ግንባር መመስረት ይችላሉ። ከነዚህ አይነት አደረጃጀት ውጪ ግን በሕጉ እውቅና ያለው አደረጃጀት የለም ነው አሁን ትብብር የሚባል መስሪቻ አለው ነው እያለ ያለው ሰማያዊ ፓርቲ። እንደዚህ አይነት አደረጃጀት በሕጉ እውቅና የለውም። ከተቃዋሚ ፓርቲዎች አሁን ባነሷቸው ዝርዝር ነጥቦች ላይ ምላሽ እንውሰድና ከአቶ ደስታ ተስፋው የኢህአዴግ ጽህፈት ቤት ምክር ቤት በመወከል የሳቸውንም በተለይ ከምርጫ ቦርድ ጋር ፓርቲያቸው ያለውን ግንኙነት አስመልክቶ የተነሱ ጥያቄዎች I look at much. እነሱን እንሰማለን እስቲ በቅድሚያ አቶ ይልቃል እርስዎ የሚሰጡት ምላሽ ካለ አሁን በተነሱ ነጥቦች ላይ እንግዲህ ስለ ሰማያዊ የተነሳው እግዚአብሔር ያሳየ ከሶስት አመት በፊት ፓርቲው ሲመሰረት ሚስ ኮንዳክት ነበረው ነው የሚለው ሶስት አመት ሙሉ ግን አንድም ነገር ስለ ከኛ ጋር ይህንም በተመለከተ አንድም ደብዳቤ የሆነ በቃል ተገናኝተን እንደማናቅ ነው በእርግጠኝነት መናገር የሚቻለው በሁለተኛ ደረጃኛ ህጋዊ ግና ንትናል ብለን የወጣ ነው ቦርዱ የምስረታ ማመልከቻ ያስገባ አንድ ፓርቲ በሶስት ወር ውስጥ መልስ ካልሰጠ መልስ መስጠት አለበት፣ በሶስት ወር ውስጥ ይላል። ለምርጫ ቦርድ ራሱ የፓርቲዎች ማቋቋሚዎች በዛ ሶስት ወር ውስጥ ቦርዱ መልስ ካልሰጠ ግን እንደ ተመዘገበ ይቆጠራል ይላል። በዛ መሰረት እኛ ሶስት ወር ሲሞላን መልስ ባለማግኘታችን በዋጁ መሰረት የተቋቋምን መሆኑን ይፋ አድርገናል። ይህንንም የስራ ትብብር እንዲደረግልን ለህግ ተርጓሚው፣ ለህግ አውጪው፣ ለህዝብ አስፈጻሚው ደብዳቤ ጽፈናል። በዛ መሰረት ስንንቀሳቀስ ቆየን። ቦርዱ ያለ ምንም ቅሬታ እናንተን ቆይቶ ሁኔታው በተመቸው ጊዜ ሰርቲፊኬታችን ሁላችን ሰጠን። በዛ ሂደት ውስጥ ትክክል አይደላችሁም፣ ይሄን ማድረግ አትችሉም፣ ደንብ አይፈቅድላችሁም ብሎ አንድም ያለን ነገር የለም። ስለዚህ ደንቡ ራሱ የፓርቲዎች ማቋቋሚያ አዋጅ ስለሚፈቅድልን በሶስት ወር ውስጥ መልስ ካላገኘ ቦርዱ መልስ መስጠት አለበት። መልስ ካልሰጠው ግን ያመለከተው ፓርቲ እንደተመዘገበ ይቆጠራል ስለሚል በዋጁ መሰረት ህጋዊ ሆኖ ወጥተናል። ከዛም በኋላ ያንን ትክክለኛነታችንን አውቆ ህጋዊ ሰርተፊኬት ቦርዱ ሰጥቶናል። በዚህ መሰረት ነው ስንንቀሳቀስ የነበረው። ከዛ በተረፈ ፓርቲዎች ቅንጅት፣ ውህደት፣ ግንባር ለመፍጠር በምርጫ ቦርድ ለመመዝገብ ራሱን የቻለ ፕሮሲጀር አለው። እኛ እንደዛ አይነቱን አደረጃጀት ለቦርዱ አልጠየቅንም፣ እውቅናም አልጠየቅንም። ትብብር የተባለው በመሰረቱ ዘጠኝ ፓርቲዎች የመሰረቱት ነው። ሰማያዊ አስተባብሬ አለሁ ብሎ ማያውቅም አያስተባብርም። በኩል በኩልነት ከዘጠኙ ፓርቲ ጋር እንደ አንድ ፓርቲ ሆኖ አብሮ በተስማማባቸው ሀገራዊ ጉዳዮች ላይ ይሰራል። ይሄ ደግሞ በህግ ያልተከለከለ ነገር አልተከለከለም። እኛ ግን ከምርጫ ቦርድ እውቅና አሁንም አልጠየቅንም። ፓርቲዎች የራሳቸው ለዋላዊነት እንደተጠበቀ ሆኖ በሚያግባባቸው የጋራ ጉዳይ ላይ እየሰሩ ነው። ይህንን ደግሞ ለማድረግ ምርጫ ቦርድን ፈቃድ አልጠየቅንም። መጠየቅ የማያስፈልገንም። በዚህ መሰረት ነው ያለ ነው ማለት ነው። ይህንኑ በተመለከተ አድማጭ አንዋር ሀሰን የምርጫ ቦርድ በነጻነት እየሰራ አይደለም። እንዲያውም የገዥውን ፓርቲ ጥቅም ለማስጠበቅ የቆመና ሚዛናዊነት የማይታይበት ተቋም ነው ብለዋል። ሌላ አድማጭ ደግሞ ወሎ መቅደላ የተባሉ አሁን ትክክለኛ የተቃዋሚ ፓርቲ አለ ይመስላችኋል? አሉ የሚባሉት ፓርቲዎች የኢህአዴግ የእንጀራ ልጆች ናቸው ብለዋል። እንግዲህ በእነኚህ አስተያየቶችና ጥያቄዎች ተመርኩዞ አስቀድሞ ደግሞ በውይይት ከነበሩት አቶ ግርማ ሰይፉ የአንድነት ፓርቲ ምክትል ፕሬዚዳንት አጠቃለው ከጥያቄዎቹም አልፎም ደግሞ ከተቋማዊ ነጻነትና ገለልተኝነት ዙሪያ የተነሱ ጥያቄዎችን ቢመለከቱ። አመሰግናለሁ ግን ጥያቄ የመመለስ ከመጀመሪያ በፊት አቶ ነጋ አሁን ወይም አይደለም እንግዲህ አንድ ጥያቄ እንዲመልሱ ልዩ ይፈልጋሉ። ኢንጂነር ግዛቸው የአንድነት ፓርቲ ፕሬዚዳንት ናቸው። እውቅና አለ ናቸው አይነት አይደለም የሚለው ቢነግሩኝ። እኛ እኛ እያልን ያለ ነው ለ ለአቶ ግርማ ግልጽ መሆን ያለበት ከሁለት ሺ አራት ደንብ በኋላ ሌላ ደንብ አውጥተናል። በዛ መሰረት ነው ምርጫ ያካሄድ ነው ነው በብሔራዊ ምክር ቤት ያ ደንብ ለምርጫ ቦርድ ቀርቦ ሪኮግኒሽን አላገኘም። ሪኮግኒሽን ካላገኘ ደግሞ ቦርዱ የሁለት ሺህ አራት ቫሊድ የሆነውን ደንብ ሼልፍ እንዲያስቡብ አይደለም ያስቀመጠው። በዛ ደንብ መሰረት ፓርቲው ምርጫውን አካሂዷል ወይስ አላካሄደም ነው የእኛ ጥያቄ። ያንን ስንመለከት እኛ እኮ እገሌ ፕሬዝደንት ይሁን ኢንጂነር ግዛቸው ይሁን ወይ የአሁኑ ፕሬዚደንት ይሁኑ አይደለም እኮ ያ ብናደርግ ጣልቃ ገብተናል። እውነትም ጣልቃ ገብተናል እንደዛ ብናደርግ ያ አይደለም እያልን ያለ ነው እኛ እያልን ያለ ነው። ደምባጁ ተከስላችሁ ደምባጁ አምላካችን ኢንጂነር ግዛቸው አድርግና ደግሞ ተመረጥ አሁን እሱ እግዚአብሔር እንደሚያከራከረ ያለ ደግሞ አሁን ያለው ምንድነው ስለሆነ ይሄ አይደለም እኮ አሁን ያደረጋችሁትና ሪፖርት ያቀረባችሁበት የፕሬዚደንት ምርጫ ደንባችሁን የተከተለ አይደለም ነው ጥያቄ። ግልጽ ነው። ኢንጂነር እግዛቸው ህጋዊ ናቸው። የአንድነት አመራር ነበሩ አይደሉም። የእኔ ጥያቄ እኮ እሱን ንገረኝ። እሱን እንግዲህ በጠቅላላ ጉባኤ አስመርጠህ ከሆነ ሊሆን ይችላል። በጠቅላላ ጉባኤ አስመርጠህ ከሆነ ምክንያቱም የሁለት ሺህ አራት ድምፅ ጠቅላላ ጉባኤ ሆኖ ፕሬዝደንቱን ይመርጣል ብሎ የሚያስቀምጠው ከዚህ ውጭ ቡድን አግባብ ከሆነ ግን የተመረጡት አይደሉም። እኛ አሁን እናንተ ያስመረጣችሁበትን ሂደት ታውቃላችሁና እሱም ማስረዳት ነው። የተለያዩ ሚስ ኮንዳክቶች ነበሩ ቦርዱ ከእለት ተእለት ይሻሻላል ብሎ ነው ሲጠብቅና ሲከታተል የነበረው፣ ግን ለውጥ ሊያመጣ አልቻለም። ለዚህ ነው እንደ ባክግራውንድ ከምስረታውም ጀምሮ የነበሩትን ያሳየ ነው። ያ ብቻ አይደለም። ሁለት ሺህ አምስት ላይም ባይዘው አሁን ትብብር ነው የሚሉት አደረጃጀት ተከትለው ሰላሳ ሶስት ፓርቲ ነው አንድ አንዳንድ ጊዜ ሲፈልጉ ሰላሳ ሶስት ፓርቲ ነው እያሉ አንዳንድ ጊዜ ደግሞ አስራ ሁለት ፓርቲ አሁን ደግሞ ዘጠኝ ፓርቲ እንደዚህ ትብብር መስረት እኛ ምንድን ነው የራሳቸውን ነገር ግንኙነት፣ ውይይት መድረክ ከሆነ ማድረግ ይችላሉ መፍታቸው ነው ግን ይህንን አደረጃጀት ተከትለው ፔቲሽን ነው የሚቀርበው። አጠቃላይ የምርጫ ሂደቱን ሊያዛባ የሚችል እንቅስቃሴ ነው የሚደረገው። እሱን ነው እኛ አግባብ አይደለም፣ አግባብ አይደለም። የቦርዱም ሕጋዊ ስልጣን ፓርቲዎች ሊያከብሩት ይገባል። ቦርዱ የሚሰጠውን አመራር ሊቀበሉት ይገባል። ቦርዱ ሂደቱን መዳኘት ካልቻለ እንዴት ነው ምርጫው ጤናማ የሚሆነው? የቦርዱ እንቅስቃሴ ይህንን እንግዲህ በዝርዝር የማስረድተውታል። አቶ ነጋ መሰረት ያደረገ ነው አቶ ነጋ ለማንሳት የሚፈልገው መልካም፣ እነዚህን በዝርዝር አስረድተዋል። እስኪ እስካሁን አልሰማንም። ከኢህአዴግ ፓርቲ የምክር ቤቱ ጽህፈት ቤት እመጣለሁኝ ወደ እናንተ እንዲያ ውይይቱ ላይ ኢህአዴግም እንደ ባለ ድርሻ አካል ከምርጫ ቦርድ ጋር ያለውን ግንኙነት አስመልክቶ የተ ተነሱ በርካታ አድማጭ ጥያቄዎች ስላሉ አቶ ደስታ ተስፋው በምርጫ ቦርድ አሰራር የገለልተኝነት ሁኔታን አስመልክቶ የተነሱ ጥያቄዎችን አሁን ደግሞ በፓርቲዎቹ መካከል የሚታየውን በዚህ በጋራ የምርጫ መመካከሪያ መድረክም ውስጥ እንደ ባለ ድርሻ ምን አይነት አስተያየት እና አቋም አለው ኢህአዴግ? እሺ፣ አመሰግናለሁ። በቅድሚያ ያው ምርጫ ሲካሄድ ዋናው መሰረታዊ ጉዳይ የህዝብን ወሳኝነት ለማረጋገጥ መራጩ ህዝብ የተቀመጠለትን በህገ መንግስታዊ መብቱን ተግባራዊ ለማድረግ የሚጠቀምበት መሳሪያ ነው። ይሄ ተግባራዊ ሊሆን የሚችለው በህጎች በአሰራሮች መሰረት ከህገ መንግስቱ ጀምሮ በወጡ የምርጫ ህጎችና መመሪያዎችና አሰራሮች መሰረት ነው። ይህን ተከትሎ ብሔራዊ ምርጫ ቦርድ ምርጫን እንዲያስፈጽም በህግ ስልጣን ተሰጥቶታል። ከህገ መንግስቱ ጀምሮ በምርጫ ህጉና በአሰራሮቹ ተቀምጧል። ምርጫ ቦርድ ገለልተኛ ሆኖ እንዲሰራ የህግ ማዕቀፍ ተቀምጧል። በእነዚህ የህግ ማዕቀፎች መሰረት የብሔራዊ ምርጫ ቦርድ አሁን ለአምስተኛ ጊዜ ሀገራዊ ምርጫ ለማካሄድ እየተዘጋጀ ወደ ተግባር የገባበት ሁኔታ ነው ያለው። እንደ ኢህአዴግ ዋናው የኢህአዴግ እምነት ምርጫ የህዝቡ ወሳኝነት ማረጋገጫ ስለሆነ የህዝቡን ወሳኝነት ሊጋፉ የሚችሉ ማንኛውንም ነገር በኢህአዴግ በኩል እንዳይደረጉ የሚሰራ ፓርቲ ነው። የምርጫ ቦርድ ገለልተኝነትንም የተቀበለ ፓርቲ ነው። የተሻሻለው የምርጫ ህግ ሲወጣ ከፖለቲካ ፓርቲዎች ጋር ተመካክሮ የምርጫ ቦርድ አባላት የሚሰየሙበት ከተቃዋሚዎችን ጭምር አባላት የሚጠቆሙበት ሁኔታ ተፈጥሮ በስምምነት እንደገና ተሻሽሎ የወጣ በዓለም አቀፍ ደረጃ የሰለጠነ ህግ አለን። ተቀባይነት ያለው ህግ አለን። በዚህ መሰረት የምርጫ ቦርድ ስራዎቹን እየሰራ ነው። ኢህአዴግ እንደ ተወዳዳሪ ፓርቲ በህጉ የተቀመጡትን ግዴታዎች አክብሮ እየሰራ ይገኛል። የስነ ምግባር አዋጅ የዓለም አቀፍ ተሞክሮዎችን ተግባራዊ ያደረገ የሰለጠነ የሥነ ምግባር ህግ አውጥተን እየተንቀሳቀስን ነው ያለ ነው። የስነ ምግባር ህጉን ተቀብለው የሚንቀሳቀሱ ፓርቲዎች ጋር በጋራ እየሰራን ነው ያለ ነው። ነገር ግን አሁን ቀደም ሲል ሲነሱ የነበሩት ኢህአዴግ ምርጫ ቦርድን እንደፈለገ ይጠመዝዘዋል የሚለው አስተሳሰብ ከተጨባጭ መረጃ ጋር ተያይዞ መቅረብ አለ አሁን እየተነሱ ያሉ ጉዳዮች በሚዛናቸው ና የማንጥፋት ናቸው ብሎ ማየት ተገቢ ነው። ፓርቲዎቹ በራሳቸው መስማማት አቅቷቸው ራሳቸውን በህግና በራሳቸው ደንብ መገዛት አቅቷቸው በትርምስ ውስጥ ገብተው ምርጫ ቦርድ ህግና ሥርዓትን ሊያስይዝ ሲንቀሳቀስ የኢህአዴግ ስለሚያሽከረክረው ነው የሚል ድምዳሜ ሊመጣ አይችልም። ስለዚህ አሁን ሰማያዊ ፓርቲ ብንወስድ ሶስት ስብሰባዎች እኛም በተሳተፍንበት ስብሰባው እንዳይካሄድ ጥረት አድርጎ ረግጦ ወጥቷል። ሁሉም ፓርቲዎች ባሉበት ማለት ነው ረግጦ የወጣው የሰማያዊ ፓርቲ ከጅምሩ ስብሰባዎቹ በሰለጠነ መንገድ ተካሄደው ድምዳሜ ላይ እንዳንደርስ የተለያዩ ሀሳቦች እያራመደ ሲወጣ እንደነበረ ማንኛውም ፓርቲ ያውቃል የኢትዮጵያ ህዝብ አጠቃላይ ያለውን ሁኔታ ይገነዘባል ስለዚህ የምርጫ ቦርድን ውሳኔ አክብረንና ተቀብለን ካልሰራን እንዴት ብለን የህዝብ ውሳኔን ያረጋግጥ የሚችል ምርጫ ልናካሄድ እንችላለን የትኛውም ሀገር የምርጫ ቦርድ የሚሰጠው ውሳኔ ተቀባይነት ያለውና መከበር ያለበት የትኛውም ሀገር ነገር ግን የምርጫ ቦርድ የሚሰ የሚሰጣቸው ውሳኔዎች በተለያዩ መግለጫዎች እነዚህ ፓርቲዎች አሁን ያው ህዝቡም እንደሚያየው የምርጫ ቦርድ ውሳኔዎችን ከማክበር ይልቅ የምርጫ ቦርድ ውሳኔዎችን በተለያየ መንገድ ሲያጠላሉ የሚታዩበት ሁኔታ ነው ያለ። ተዘጋጅተዋል ወይ ለሰላማዊ ምርጫ፣ ለህዝቡ ወሳኝነት ተዘጋጅተዋል ወይ የሚል ጥያቄ ነው። በእኛ በኩል የምናምን ከተቃዋሚ ፓርቲዎች እንስማ። ይህንኑ የተመለከተ ጥያቄ አቶ ለማ ሀብተ ዮሐንስ ወልደ ማኑኤል የተባሉ አድማጭ ጠይቀዋል። ተቃዋሚ ፓርቲዎች የሚመልሱበት ይሆናል። በእርግጥ የኛ ሀገር የተቃዋሚ ፓርቲዎች ያለባቸው ችግር ከፍተኛ ነው። ግልጽና ጥርት ያለ አቋም ካለመያዛቸውም በላይ እርስ በርስ ያላቸው ልዩነትም የሚገርም ነው ብለዋል። እርስ በርስ ካለመስማማታቸው የተነሳ ዘጠና ቦታ ተከፋፍለው ለየብቻቸው የሚንቀሳቀሱ ናቸው። ዛሬ አንድ ፓርቲ መሰርትና ነገ ደግሞ ከውስጣቸው አንዱ ይነሳና በተመሳሳይ ስም ሌላ ፓርቲ መሰርታል። በዚህ የተነሳ ሕዝቡ በጣም ግራ ይጋባል፣ አመኔታም ያጣል። ይህ ለምን ይሆናል ተብለው ሲጠየቁ የሚሰጡት መልስ አሳማኝ አይደለም። ስለዚህ ከሕዝቡ የሚፈልጉትን የማቴሪያልም ሆነ የሞራል ድጋፍ ለማግኘት አስቸጋሪ ነው ሲሉ አቶ ለማ ሀብተ ዮሐንስ ወልደ አማኑኤል ጠይቀዋል። ኢህአዴግም ላይ የሚያነሱት ትችት አለ። ወደ በኋላ እመለሳለሁ። ከተቃዋሚዎች ልስማ አሁን ይህንን ነገር አንድ ምስ መጀመሪያ የመጀመሪያዎቹን ነገሮች ትንሽ አጠር አድርጌ ሊሄድባቸው ለምሳሌ የኢህአዴግንና የምርጫ ቦርድን ወዳጅነት ለማረጋገጥ እኛ በሚያግባቡንና በጋራ ጉዳዮች የምርጫ ቦርድን እውቅና በማይጠይቅ ሁኔታ የፓርቲዎች ሉዓላዊነት እንደ ተጠበቀ ሆኖ አብረን እንስራ ስንል ምንም ህግ በማያግድበት ሁኔታ አትችሉም ይለናል። እንዳንችል የሚያደርግ አይነት ግንኙነት ግን የለም። በሌላ አነጋገር ግን ኢህአዴግ ከአምስት አጋር ድርጅቶቹ ጋር እንግዲህ በግንባርም አይደለም በውደትም አይደለም በቅንጅትም አይደለም አምስት አጋር የሚላቸው ድርጅቶች አሉ። የግንኙነቱ ደረጃ ምን እንደሆነ አይታወቅም። ግን ዘልቆ ራሳቸውን እስከ መገምገም ምን እስከ ማለት እነሱን በይፋ አጋር ነን ይላሉ። ኢህአዴግም አጋር ነው ይላሉ። በዚህ ደረጃ ሲንቀሳቀሱ አንድም ቀን ኢህአዴግን ይሄንን አይነት አደረጃጀት እና ግንኙነት ምርጫ ውር ስለማይፈቅድ ይሄንን አታድርግ ወይም ይህን ነገር ማብራሪያ ስጠኝ ብሎት አያውቅም። ፓርቲዎች ሲጠናከሩ እና እንደዚህ ስንሰራ ግን ለምን አብራችሁ ሆናችሁ፣ ለምን ተግባባችሁ ይላል። በሌላ አነጋገር ደግሞ ፓርቲዎች ትንሽ ልዩነት ያመጡ እንደሆነ ውስጥ ገብቶ እየተከፋፈሉ እያለ አሁን ጠያቂው እንዳሉት ያንን ልዩነት በማባባስ ደረጃ ይገኛል። ሌላው ለምንድን ነው ግን መከፋፈሉ፣ አድማጩም የጠየቁት ጥያቄ አለ። አቶ ይልቅ አድማጩም ሲጠይቁ ለምንድን ነው ይሄ መከፋፈል እየመጣ ያለው? እኛን መራጮቹን ግራ እያጋባ ነው ያለው። የሞራልም ሆነ በገንዘብም አቅም ድጋፍ እንዳንሰጥ የሚል ጥያቄ አንስተዋል። ለምንድን ነው እየተፈጠረ ያለው ይሄ? ይሄው እኮ ከምርጫ ቦርድ ለመሆኑ እኮ ስንተባበር አትተባበሩ ብሎ እኮ ነው ምርጫ ቦርድ አሁን የሚሞግቱን እኮ በተግባር ልንገር እኮ ያ ጫና እንዳለብን ማወቅ ያለብን። የፓርቲዎቹ የዲሞክራሲ ባህል አለመዳበርና ሌሎች ሌሎች የፓርቲዎችም ችግሮች እንደተጠበቁ ነው። ግን በመተባበራችን ይሄው ለምን ተባበራችሁ ተብለን አሁን በአየር ላይ እያለን ማለት ነው። ምርጫ ቦርድ ለምን በጋራ በሚያግባባችሁ ጉዳዮች ላይ አብራችሁ ሰራችሁብኝ፣ ስለዚህ ፍረሱ ነው የሚለው እኮ በዚህ በያዝነው 2007 ዓ ም ግንቦት ወር በኢትዮጵያ ሀገር አቀፍ የሕዝብ ተወካዮች ምክር ቤት ምርጫ ሊካሄድ እቅድ ተይዟል። ተፎካካሪ ፓርቲዎች የምርጫ ታዛቢዎችን እጩ ተወዳዳሪዎችንና በአጠቃላይ ሀገራዊ እቅድና ፖሊሲዎቻቸውን እንዲሁም የምረጡኝ ዘመቻ መልእክቶቻቸውን በማሰናዳት ላይ ይገኛሉ። የምሽቱ ለጥያቄው መልስ ዝግጅት በምርጫ 2007 ተፎካካሪ ፓርቲዎችና የምርጫ ቦርድ ሚናና ኃላፊነቶች ዙሪያ ያተኩራል። የአሜሪካ ድምጽ ራዲዮ አድማጮች በስልክ በኢሜይልና በማህበረሰብ ድረገጾች አስተያየትና ጥያቄዎች እንዲያቀርቡ ተጋብዘው የላኳቸውን ጥያቄዎች ለምሽቱ እንግዶቻችን እናቀርብላቸዋለን። የፕሮግራሙ አዘጋጅ ሄኖክ ሰማግዜር ነው። ለአድማጮች ጥያቄዎች መልስ በመስጠት በውይይቱ የሚሳተፉት የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ብቸኛው የተቃዋሚ ፓርቲ የህዝብ ተወካይና የአንድነት ለፍትህና ለዲሞክራሲ ፓርቲ ምክትል ፕሬዚደንት አቶ ግርማ ሰይፉ፣ የኢህአዴግ ፓርቲ ጽህፈት ቤት የህዝብና የውጭ ግንኙነት ኃላፊ አቶ ደስታ ተስፋው፣ እንዲሁም የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። ወደ ውይይቱ እንለፍ። ከአንድነት ፓርቲ እንስማና እዚህ መሀልም አንድ ሁለት ጥያቄዎች ላስገባ። አብርሃም ከበደ የተባሉ አድማጭ ምርጫ የሚባል ነገር ባይኖር ደስ ይለኛል ምን አለ ዝም ብለው ኮተት ሳያበዙ እንደዚሁ ቢገዙን አልታደልንም ለምርጫ አራት ነጥብ ብለዋል በኢትዮጵያ ደግሞ ዴሞክራሲ አለ ተብሎ ምርጫ ውስጥ መግባት ጭራሽ የሚታሰብ አይደለም ያሉት ደግሞ አቶ ሻሚል ማሀዴ የተባሉ አድማጭ ናቸው ምናልባት ፓርቲው ራሱ በራሱ ስልጣን ሊቀያየር ይችላል እንጂ ተቃዋሚዎች ወደ ስልጣን አይመጡም የሚል አስተያየት ነው የሰጡት አቶ ግርማ ሰይፉ ከእርስዎ እንስማ እሺ አቶ ነጋን አንድ ጥያቄ ጠይቄያቸው ነበረ። ኢንጂነር ግዛቸውን ያውቃሉ አያውቁም? በትክክል መመለስ አልፈለጉም። የማይፈልጉበትን ምክንያት ደግሞ በትክክል አውቀዋለሁ። እኔ የሁለት ሺህ አራትና የሁለት ሺህ ስድስት የሚባለውን ሕግ የሚመቻቸውን በፈለጉ ጊዜ እያጣቀሱ በውስጥ ጉዳያችን ላይ እንዴት እንደሚገቡ ላሳያችሁ ይችላለሁ። ለምሳሌ አሁን አንድነት ውስጥ ችግር ተፈጥሯል እያሉ ያሉት ኢንጂነር ግዛቸው ትክክለኛ አመራር በጠቅላላ ጉባኤ የተመረጡ ሆነው ሳለ እሳቸውን ያላግባብ አወረዱ የሚል ነው ያለው ሁኔታ። ኢንጂነር ግዛቸው የተመረጡት በሁለት ሺህ ስድስት መተዳደሪያ ደንብ መሰረት ነው። አቶ ነገር በደንብ እንደሚያውቁት የፓርቲዎች መተዳደሪያ ደንብ የማጽደቅ ስልጣን ያለው ፓርቲው ጠቅላላ ጉባኤ ነው። ጠቅላላ ጉባኤው ጠዋት አጽድቆ ከሰዓት በኋላ መተግበር መብት አለ። ምርጫ ቦርድ የሚያደርገው ምንድን ነው? እዛ ውስጥ የህግ ጥሰት፣ የአባላት መብት የሚጎዳ ወይም ደግሞ ከአምስት ሰባ ሶስት የሚሆን ከህገ መንግስት ጋር የሚቃረኑ ነገሮች ካሉ ያንን መመርመር ነው። እሱም መርምሮ ከእሱ ጋር የሚጋጭ ነገር ካለ ይሄንን ልታደርጉ አትችሉም ብሎ አውጡ ሊለን ነው እንጂ የእኛን መተዳደሪያ ደንብ የማጽደቅ ስልጣን የለው። አሁን እያደረጉ ያሉት የእኛን መተዳደሪያ ደንብ እናዘጋጅላችሁ ሊሉን ትንሽ ነው የቀራቸው። ስለዚህ አሁን ኢንጂነር ግዛቸው ህጋዊ አመራር ናቸው ሲሉ የነበሩ ሰዎች ኢንጂነር ግዛቸው የተመረጡት በሁለት ሺ ስድስት ባጸደቅነው ደንብ መሰረት ነው። ይሄ ደንብ ደግሞ በመጨረሻ ላይ ጎድሎታል ያሉን ራሳቸው በጻፉልን ደብዳቤ፣ ህዳር አስራ ዘጠኝ ቀን በጻፉልን ደብዳቤ የቀረው የጎደለው ነገር አንዱ ነገር ነው የጠቅላላ ጉባኤ አባላትን ቁጥር ወስኑና አምጡ የሚል ብቻ ነበር። ይህንንም አድርገንላቸዋል። ይህንንም አድርገንላቸው ግን አይ ፕሬዚደንቱን በትክክል በሁለት ሺ አራቱ መሰረት አልመረጣችሁም ብለው ሲሉን ደግሞ በሁለት ሺ አራቱ መሰረት ይሁን በሁለት ሺ ስድስቱ በሁለቱም ቢሆን ጠቅላላ ጉባኤ መምረጥ አንድነት አይቸገርም ብለን በጠቅላላ ጉባኤ መርጠን ስንልክላቸው ደግሞ በጋራ ጉባኤ አዘጋጁ የሚል ትናንትና ደብዳቤ ሰጥተው ነው። በጋራ ደብዳቤ ማዘጋጀት የሚጠቅስ አንድም መተዳደሪያ ደንብኛ የለንም። የአንድነት ብሔራዊ ምክር ቤት ነው ስልጣን ያለው ጠቅላላ ጉባኤ የመጥራት። የአንድነት ብሔራዊ ምክር ቤት ካልቻለ ደግሞ መጥራት የሚችለው የኦዲትና ኢንስፔክሽን ነው ሊጠራ የሚችለው። አቶ ግርማ፣ ሌሎች ነጥቦች እንዳለው ትረዳለሁኝ። አሁን ባነሷቸው ነጥብ ላይ ከምርጫ ቦርድ እንስማና ሌሎች ነጥቦችዎትን ደግሞ ያቀርባሉ። በቀጥታ እስኪ ከአቶ ነጋ ዱፊሳ እንስማ። ጥሩ። እኔ አሁን እዚህ ላይ ማንሳት የሚፈልገው እኛ እኮ የአንድነት አመራር እነማን ናቸው ነው ያልተመለሰው ጥያቄ። አመራሩ ተከፋፍሏል አልተከፋፈለም? ተከፋፍሏል። አቶ ግርማም በደንብ ያውቁታል እንደ ተከፋፈሉ። ስለዚህ የአንድነትን አመራር መወሰን የሚችለው በሁለት ሺህ አራት ደንብ መሰረት ጠቅላላ ጉባኤ ሆነው ነው። አሁን ደንብን በተመለከተ ያነሱት ነገር አለ። እሳቸውም በደንብ ያውቁታል። የፖለቲካ ፓርቲዎች ሲመሰረቱ የሚሆኑ ደንብ ሲያሻሽሉ ለቦርዱ ማቅረብ እንዳለባቸው ለቦርዱ ቀርበው መታየት እንዳለባቸው ያውቃሉ። ይሄ ይዝኖ ሰረሞኒያል አይደለም። ለቦርዱ የሚቀርበው ለቦርዱ የሚቀርበው ቦርዱ ከምርጫ ህጎቹ ከኢንተርናል የፓርቲ ዲሞክራሲ አሳታፊነት አኳያ ከአባላት መብት ከአጠቃላይ የፓርቲ እንቅስቃሴ አኳያ ህጋዊ ነው አይደለም የሚለው የመመርመር እና የመፈተሽ ስልጣን ስላለው ነው። ስለዚህ ቫሊድ የሆነው መተዳደሪያ ደንብ የሁለት ሺ አራት ነው። አመራሩን መምረጥ የሚችለው ጠቅላላ ጉባኤው ነው ነው ስለዚህ በዛ መሰረት አስወስናችሁ አምጡ ነው አሁን እነዚህ አመራሮች ሁለት ቦታ ተከፋፍለዋል እኔ አሁን ምናልባት መያድ እዚህ መድረክ ላይ ስለሌለ ማንሳት አልፈለግኩም እንጂ በአጋጣሚ አንደኛው ግሩፕ እንዲያውም አልተመረጠም የተባለው ማየተ መያዘ ግሩፕ ነው ፓርቲው የሚታወቅበት ይሄም አንድነት ውስጥ ያሉት አመራሮቹ ሁለት ቦታ ከተከፈሉ የእናንተን ጉዳይ ለጠቅላላ ጉባኤ አቅርቡና ችግሮቻችሁን ፍቱ ጠቅላላ ጉባኤው አንደኛውን ወገን ይምረጥ ነው። ይሄ የፓርቲውን ደንብ አክብሩ ለማለት ነው። ይሄን እንግዲህ ሰማያዊ ፓርቲ ነጥቡን አንስተውታል። እዚህ ላይ አንድ ነገር እናጥራ አንድ ነገር እናጥራ። አቶ ግርማ ጋር እመለሳለሁ። እኛ አሁን ያነሱት ጥያቄ አለ አንድነት ውስጥ መከፋፈል አለ ወይ የሚል ጥያቄ አንስተዋል። አቶ ግርማ መልስ ይሰጡበታል በቀጥታ ይሄን። ሁለተኛው ጥያቄ ግን የትኛው የመተዳደሪያ ደንብ፣ የትኛው ጠቅላላ ጉባኤ ተቀባይነት አለው የለውም የሚለውን የሚወስነው ማን ነው ሀላፊነት እስ የማን ነው የሚል ጥያቄ አለ። አቶ ግርማ በመጀመሪያ ደረጃ አንድነት ውስጥ መከፋፈል አለ የሚሉት ነገር በአመራር ደረጃ ቀርቶ በአባላት ደረጃ አንድነት ውስጥ መከፋፈል የለም። በአንድነት ውስጥ መከፋፈል አለ ብሎ እየሰራ ያለው ምርጫ ቦርድ ነው። ቅድምም ከገለልተኝነት አንጻር የተነሱ ነጥቦች ነበሩ። ገለልተኝነት እኛ ከህግ አንጻር አይደለም ባለው ህግ መሰረት የገለልተኝነት ጥያቄ አንስተን አናውቅ። በተግባር ግን ገለልተኞች አይደሉም ምርጫ ቦርዶች አቶ ነጋ ቢሮ ውስጥ የአንድነት ውስጥ በድምፅ ብልጫ ተሸንፈው የመጡ ሰዎችን ቁጭ አድርጎ ሲያነጋግር አግኝተነዋል። እነማን ናቸው እነዚህ ሰዎች? ተሄዳችኋለው ምንድን ነው የምልተባበራችሁ እያለ ነው የሚያነጋግራቸው። አቶ ግርማ እንዲያው አንድ ጥያቄ ላንሳና፣ ምን የአንድነት አመራር አይደሉ ሆነውም አያውቁ ግን አባላቶች ናቸው፣ ቅሬታ አላቸው። እነማን ናቸው? ብዙ ሰዎች ይጠይቃሉ የሚገለጸው የአብላጫ ድምፅ ተግባራዊ የሚሆንበት አነስተኛው ድምጽ ደግሞ ተሰምቶ የሚከበርበት ነው ለጋዜጠኞችን መግለጫ ሲሰጡ አይሰማም ምንድነው የሆነው ይህንን ነጥብ ግልጽ ለማድረግ አመራሮቹ መካከል ክፍፍል የለም የሚሉት እኔ በዛ ደረጃ እኔ መውረድ ያለብን አይመስለኝም ምክንያቱም አመራሮቹ መካከል መከፋፈል አለ ካልሆነማ ለምንድን ነው ለጠቅላላ ጉባኤ አቅርባችሁ የማታስወስኑት ነው ትልቁ ነጥብ ከዛ ውጪ አንድነት ፓርቲ ጠቅላላ ይቅርታ፣ እየተደማመጥን አቶ ነጋ እዚህ ላይ አሁን የሚነሳው ጥያቄ እርስዎ እንግዲህ አንድነት ውስጥ መከፋፈል አለ የሚሉት እርስዎ ነዎት። አቶ ግርማ በፓርቲውን ወክለው የለም እያሉ ነው። ስለዚህ ሌላ እርስዎ የሚያውቁት ክፍል ካለ እነማን ናቸው እስኪ ይግለጹልን። ለምንስ ነው በይፋ ወጥተው ለመገናኛ ብዙሃን መግለጫ ከመስጠት የሚቆጠቡት? እነዚህ እነዚህ ግለሰቦች ምናልባት የነሱን ባያውቁም ግን እነማን እንደሆኑ መራጩን ማወቅ ይፈልጋል። ምን ጎን ለጎን እኮ ወጥተው መግለጫ ሲሰጡ ነበር። ሁለቱም አካላት በደንብ እኮ ያውቃሉ። እኛ ዞሮ ዞሮ አሁን እያልን ያለ ነው። አቶ ስምህነህ እኮ የዚህ ፓርቲ ውስጥ ያሉ የስራ አስፈጻሚ አባል ናቸው። አቶ ግርማ በደንብ ያውቃሉ። እነዚህ ሰዎች ለመጣለ ጉባኤ ጉዳያቸውን አቅርበው እኛ እኮ ብዙ ብዙ ፍርማ ያለበት እኮ የፓርቲው አመራር የነበሩ ሰዎች ሲገደም በአጅም ተጠሰዋል። በጠቅላላው ጊዜ መመሪያ ያለበት ፕሬዚደንት በብሔራዊ ምክር ቤት በተወሰኑ ሰዎች ተሰብስበው ምርጫ ተደርጓል ብሎ አቅርበዋል። ይሄ ግልጽ ነው። ሁለቱ አካላት ግርማ ሚና መግለጫ ሲሰጡ ነበረ። አቶ ግርማ የሚናገሩት ያለ መሰለኝ አቶ ግርማ ሁላችሁ እ የኢትዮጵያ ሕዝብም እንዲሰማና እንዲያውቅ የምፈልገው ነገር አሁን ምርጫ ቦርድ አመራር ናቸው እያለ ደብዳቤ ማመልከቻ አስገቡ የሚላቸው ሰዎች አንዳቸውም አመራር አይደሉም። አንዳቸውም በፓርቲ ውስጥ ግን በፓርቲ አባልነት የተለያዩ ስራዎችን ሲሰሩ የነበሩ ሰዎች ናቸው። አንዳቸውም ግን የስራ አስፈጻሚ እንኳን አባል አይደሉም። ለምሳሌ አሁን በቀደም ዕለት ምርጫ ቦርድ ሁለት ጠቅላላ ጉባኤ ተካሄደ እያለ እነዛ ሰዎች ግን ጠቅላላ ጉባኤ አላካሄድንም እያሉ ነው። እዛ ቦታ ላይ እንኳን የተመረጠው ሰውዬ የፓርቲ የፖለቲካ ጉዳይ ምክትል ኃላፊ የነበረ ሰው ነው። በቃ ትልቅ የሚባለው የፓርቲ ኃላፊነት የነበረ እሱ ነው። ከዛ ውጪ በአንድነት ውስጥ የአመራር ክፍፍል የለም። ይህንን ደግሞ መፍታት ያለበት ጠቅላላ ጉባኤ ነው ሲባል እኮ ጠቅላላ ጉባኤ ጠርተን በጠቅላላ ጉባኤ ውሳኔ አሳልፈን ስንሰጣቸው እሱም ሳይመረምሩ እና እሱ ላይ ውሳኔ መስጠት ሲገባቸው ታረቁ እና በጋራ ጥሩ ይሉናል። ምርጫ ቦርድ በየትኛው አንቀጽ በየትኛው ህግ በአባላት ማዕከል ያሉትን ነገሮች የማስታረቅ ስልጣን እንደተሰጠው አናውቅም እኛ ስለዚህ አንደኛ ምርጫ ቦርድ ታረቁና ጉባኤ ጥሩ የሚልበት የትኛው አንቀጽ ነው ይሄን ስልጣን የሰጠው በስልጣን እኮ አልተሰጠውም እኮ አንድ አባል ችግር ከገጠመው ፓርቲ ውስጥ በመተዳደሪያ ደንቡ መሰረት ጥያቄውን ያቀርባል ካልተሳካለት ፍርድ ቤት ነው የሚሄደው። አሁን ግን ምርጫ ቦርድ ነው የሚሄደው። ምርጫ ቦርድ አቶ ነጋ፣ አሁን ቅድም መውረድ አይደለም ምርጫ ቦርድን አይመጥንም እያለን ያለ ነው። ምርጫ ቦርድ እርሶም ምክትል ኃላፊውም፣ እነዚህን ሰዎች ቢሮዋችሁ ቁጭ አድርጋችሁ እያደራጃችሁ እንደሆነ እናውቃለን። ደብዳቤ ጻፉና አምጡ እኛ እንረዳችኋለን እያሏቻቸው እንደሆነ በቪዲዮ የተደገፈ ማስረጃ ማቅረብ እችላለሁ ለኢትዮጵያ እዚህ ላይ እኛ እኛ ከፓርቲዎቹ መልካም፣ እዚህ ላይ አንድ ጊዜ ቅሬታዎች የማዳመጥ የመደመጥ መብትም አላቸው። እኛ የማንም ጥያቄ አንፈልግም። እዚህ ላይ የማንንም ይሁንታም አያስፈልገንም። ምክንያቱም ፓርቲ ውስጥ ያሉ አመራሮች ደንባችን ተጥሷል፣ ደንባችን ይከበር ብሎ የሚቀርቡ ከሆነ የማስተናገድ ግዴታም አለብን። ይሄንን በበቂ ሁኔታ ተነጋግራችኋል። ከሌሎቹም ተሳታፊዎች እንስማ። ከሌሎቻቸው አስተያየት ካለ ልውሰድ። ከኢህአዴግ የምክር ቤት ጽህፈት ቤት ኃላፊ አቶ ደስታ አቶ ደስታ እኔ የሚሻለው አንደኛ ይህን ውይይታችን በተረጋጋና በተጨባጭ ነገሮች ላይ መሰረት አድርገን መወያየት ፕሮግራሙን ለሚያዳምጡ አካላት መረጃ ለመስጠት በቂ ይሆናል። ስለዚህ እየተደማመጥ ብንመጋገር ጥሩ ነው የሚመስለኝ። ሁለት አስተያየቶች ለመስጠት ነው። አንደኛው አስተያየቴ የምርጫ ቦርድ የሰጠው መግለጫ አለ። ትናንት ከትናንት ወዲያ የሰጣቸው መግለጫዎች አሉ። መግለጫው ነው እነዚህ ፓርቲዎች ለሁለት ተከፍለው የተከፈሉ አካላት አመራር መርጠናል ብለው መረጃ አቅርበውልና ይህን መረጃ ይዘን ለቀጣይ ለምርጫ ስራ ለመሄድ ተቸግረናል። የትኛው ነው ትክክለኛውን የሚለውን ለማረጋገጥ አስቸጋሪ ነው ከደንባቸው ጋር ተያይዞ። ስለዚህ ይህን ፈታችሁ መምጣት አለባችሁ ነው እያለ ያለው ምርጫ ቦርድ። ምርጫ ቦርድ ይህን እያለ ያለበት ዋናው ምክንያት አሁን እጩ መመዝገብ አለበት፣ ምልክት መጥበቅ አለበት፣ ወደ ምርጫ መገባት አለበት። የምርጫ ጊዜ ባይሆን ኑሮ እንደተባለው የፓርቲው ጉዳይ ነው የራሱ ጉዳይ ነው። ሊያመጣም ላያመጣም ይችላል ተብሎ ሊተው ይችላል። አሁን ከምርጫ ሂደቱ ጋር ተያይዞ ምርጫ ቦርድ ለአፈጻጸም ከሕጉ ጋር ተያይዞ ያስቸገሩትን ጉዳዮች ፓርቲዎቹ ተው እንዲመጡ ጠይቋል። የአንድነት ፓርቲ አልተከፋፈለም የሚለው ይህ ሕዝቡ በየቀኑ እያየው ያለ ጉዳይ ስለሆነ ህዝቡ ቢታዘበን ስለሚችል ህዝቡን አክብረን ትክክለኛውን ነገር መግለጽ ይኖርብናል። ክቡር አቶ ግርማ፣ እኔ ያለሁበት ቡድን ነው አንድነት ብቻውን ብለው ሊደመድሙ ይችላል። ሌላው ሀይልም በሚዲያ የተቀረበ መግለጫዎች። ስለዚህ ይህን በትክክል ውስጡን አይቶ ፓርቲው ወደ ምርጫ የሚቀርብና ለህዝብ የሚቀርብ ከሆነ ራሱን አይቶ ህጉና ደንቡ በሚያዘው መሰረት መቀጠል አለበት። ምርጫ ቦርድ የተሰጠው ኃላፊነት ስለሆነ ከምርጫ ቦርድ ኃላፊነትና ካፈጣጠሙ ጋር የሚነሱትን ተረጋግቶ ማየት ተገቢ ይመስለኛል። ሁለተኛ አስተያየት ለመስጠት የፈለኩት ጥያቄ ተነስቷል። ከተነሱት ጥያቄዎች ምርጫ ባይኖር የተሻለ ነው፣ ዙሮ ዙሮ አንድ ፓርቲ ለሚያሸንፈው የሚል ጥያቄ ተነስቷል። ምርጫ በኢትዮጵያ በመስዋዕትነት የተገኘ የህዝቦች መብት ነው። ከፍጹም አምባገነናዊ ስርዓት ህዝቦች ታግለው በራሳቸው ዲሞክራሲ ያረጋገጡበት ስርዓት ህገ መንግስታቸው የስልጣን ሉዓላዊ ባለቤት አድርጓቸዋል። ይህን ምርጫ ህዝቦች ይፈልጉታል። ማንን ይመርጣሉ? የሚመጡ የሚመርጡት ድምጻቸውን ለማን ነው? መጨረሻ ላይ ውጤቱ ሲሳይ የሚታወቅ አሁን እኮ ህዝቡ በነቂስ ወጥቶ እየተመዘገበ ነው ያለው። የኢትዮጵያ ህዝብ ዲሞክራሲውን ኤክሰርሳይስ እያደረገ ዲሞክራሲውን የግድ ለፓርቲዎች እየተቀያየሩ ስልጣን ካልያዙ ዲሞክራሲ የለም የሚባል ነገር የለም። በብዙ ሀገሮች፣ በዲሞክራሲ ባደጉ ሀገሮችም ፓርቲዎች አርባ አመት አምሳ አመት በዲሞክራሲያዊ መንገድ እያሸነፉ ሄደዋል። ስለዚህ ይህን ወሳኝ የሆነ የህዝብ መብት አንደለማይ ማድረግ የለም። ፓርቲዎቹ መዘጋጀት ያለበት ያለባቸው በዚህ ሌብል በሂደቱ በስነ ምግባር እንወዳደር። ህዝቡ የመጨረሻ ውሳኔውን ይስ ህዝቡን እናክብረው። ከጅምሩ ምርጫ ገና ፕሮሰስ ሳይጀመር ምርጫ ይጭበረበራል የሚል አቅጣጫ ይዞ መንቀሳቀስ ጸረ ዲሞክራሲ አስተሳሰቡም ማለት ስለዚህ ህዝባችን በትግል ያገኘው ውጤቱ ከሆነ የኢትዮጵያ ህዝብ ደግሞ መወሰን ይችላል የሚል ውሳኔ ያለው ፓርቲ ለስነ ምግባር ዝግጁ ሆኖ ለህጉ ዝግጁ ሆኖ ለመወዳደር መንቀሳቀስ አለበት። ማለት አስቀድሞ የተነሳውም በተለይ ምርጫ ባይኖር የሚለውም ከህዝብ አስተያየት የሰበሰብ ናቸው ጥያቄዎች ናቸው። ከሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንስማ። እንግዲህ እዚህ ላይ አሁን በተለይም ይሄ ምርጫ ቦርድን በተመለከተ እኔ ተከፋፍሏል አልተከፋፈልም የሚባለው ነገር ለትርጉም ክፍት የሆነ ነገር ይመስለኛል። በእኔ እምነት አንድ ጠቅላላ ጉባኤ የተወሰነ ቁጥር ይኖረዋል። ያ የተወሰነ ቁጥር ደግሞ ሙላተ ጉባኤ አምሳ ሲደመር አንድ ከሞላ አመራሮችን ለመምረጥ ደግሞ በዛ በዲሞክራሲያዊ መንገድ ከተመረጠ አንድ አመራር አምሳ አንድ ፐርሰንት ተመርጦ አርባ ዘጠኝ ፐርሰንቱ ላይ ደግፈው ይችላል። ከዚህ ውስጥ ያልተመቻቸው አርባ ዘጠኝ ፐርሰንቱ ምርጫ ቦርድ ሂደው ትክክል አይደለም ቢሉ ተቀባይነት ያለው አይመስለኝም በኔ እምነት ስለዚህ በደንቡ መሰረት በሙላተ ጉባኤ እስከተመረጠ ድረስ ደንቡን እስካከበረ ድረስ የተለዩ ሰዎች አሉ ተብሎ ሶስትም አራትም ሰው በተለየ ቁጥር እንደዚህ የሚደረግ ከሆነ ለእኔ አሁን ዝርዝር ጉዳዩን ባላቅም የተለየ ሀሳብ አንድ ሰው ሊኖረው ይችላል። ጥሩ ጥያቄ ነው ያነሱትና ያ ልዩነት ይዞ መሄዱ ትክክል አይመስለኝም። በዛ መሰረት እርስዎ የሚሉት ከሆነ እንግዲህ ታዲያ ምርጫ ቦርድ ለምን እንደተቀበለ እንስማ እስኪ። አቶ ነጋ፣ እኔ አሁን ኢንጂነር ይልቃል ያነሱት ጥሩ ነጥብ ነው የምርጫ አዋጁንም ስንመለከት በተለይ የፖለቲካ ፓርቲዎች ምዝገባ አዋጅ የስብሰባ ስነ ስርዓት አካሄዱ በውስጥ ደንባቸው ዲፋይን መሆን አለበት ይላል። አንድነት ጋር በተያያዘ ባይዘወይ አንድነት ፓርቲ አቶ ክቡር አቶ ግርማ በደንብ እንደሚያውቁት የስብሰባውን ኮረም እንኳን ዲፋይን ማድረግ አይገባንም ብሎ ለወራት ከኛ ጋር ሲከራከሩ የነበሩ የፖለቲካ ፓርቲ ነው። ከዛ በኋላ ምንድን ነው የሆነው? ዲፋይን መደረግ አለበት ብሎ ደብዳቤ ሲጽፍ ቦርዱ በደብዳቤ ሶስት መቶ ሀያ ብለናል አሉ። በደብዳቤ አይደለም የጠቅላላ ጉባኤ ብዛት የኮረም ጉዳይ ደንብ ውስጥ ነው መግባት ያለበት። የስብሰባ ስነ ስርዓት አካሄድ ፊፍቲ ፕላስ ዋን በህጉ የተቀመጠው ደንብ ውስጥ መካተት አለበት። ይህንን ደግሞ የሚወስነው ጠቅላላ ጉባኤው ነው። እኔ አንድ ነገር ቅድም አቶ ደስታም የተናገረው ነገር አለ። በመጀመሪያ ደረጃ አንድነት ከማንም በፊት በቅድሚያ ምርጫውን በስርዓት እንካፈላለን ብለን ምልክት አስገብተናል። ፕሮሰስ ውስጥ በቂጡ እንደምንገባ ይፋዊ እንቅስቃሴ እያደረግን እንደነበረ ሁሉም ሰው የሚያውቀው ነው። ከዛ በኋላ ነው እንግዲህ ይሄንን በማሳወቃችን የፈጠረው ችግር እንዳለ እንረዳለን። አሁን ለምሳሌ ጠቅላላ ጉባኤ ስንጠራ ቅድም አቶ ይልቃል ያነሳው ነጥብ አለ። በቃ የተፈጠረው ነገር ይሄ ነው። በመጀመሪያ ደረጃ እኔ አሁንም በግሜ ደጋግሜ የምናገረው አቶ ደስታም የመረጃ ችግር ካለበት ከቴሌቪዥን መረጃ ውጪ ሌላ መረጃ ከፈለገ እኔና እሱ ልንነጋገር እንችላለን። አንድነት ውስጥ የአመራር ክፍፍል የለም። አንድነት ውስጥ ግን አመራር ክፍፍል የለም ስል ግን አንድነት ውስጥ ቅር ያላቸው አባላት የሉም ማለት አይደለም። ቅር ያላቸው አባላት አሉ። ቅር ያላቸው አባላት ግን ችግራቸውን የሚፈቱት ቅድም እንዳልኩት በፓርቲው ውስጠ ደንብ መሰረት ነው። በዛ በኩል ደግሞ ተደፍጥተናል፣ ተጎድተናል ካሉ ደግሞ ፍርድ ቤት ነው እንጂ ምርጫ ቦርድ ስራው አይደለም ነው፣ በድጋሚ ስራው አይደለም እዚህ ውስጥ እገባለሁ ብሎ አቶ ነጋ መሆኑ በቢሮዋቸው ውስጥ ያሉ ሰራተኞች ይሄን እየሰሩ ነው። ይሄ ቀጥተኛ ጣልቃ ገብነት ነው ነው እያለን ያለ ነው። አሁንም እንደ ኢትዮጵያ አቶ ነጋ አንድ ጥያቄ ልጠይቅዎት እዚሁ ጋር የተያያዘ ነው። አሁን አሁን የተናገሩት ጋር አቶ ነጋ ሁለቱም ሪፖርት አቅርበዋል። ጠቅላላ ጉባኤ ሰብስበን ምርጫ አድርገን ሲሉ ለምሳሌ በአንድነት በኩል አቶ ግርማ ያሉበት ቡድን ምን ያህል ሁነን ተሰብስበን ይህንን ውሳኔ ያሳልፈናሉ። በሌላ በኩል ደግሞ የተሰለፉት ምን ያህል ሁነን ብለው ነው ሪፖርት ያቀረቡላችሁ? ምክንያቱም የቁጥር ነገር ወሳኝ ነው። እዚህ ጋር የቁጥር ነገር አይደለም። አሁን ምንድን ነው የቁጥር ነገር ብቻ ሳይሆን አመራሮቹ ሁለት ቦታ የተሰነጠቁት አመራሮች አንድ ቦታ አካሂዱ ነው ያለ ቦርዱ በግልጽ የገለጸላቸው። ምክንያቱም በደብዳቤ ሁለቱም ወገን ጠቅላላ ጉባኤ ልናካሂድ ስለሆነ ተወካይ ላኩልን አሉ። እኛ ተወካይ ልንልክ የምንችለው የተለያየ ቦታ በምታደርጉት ጠቅላላ ጉባኤ አይደለም። ፓርቲውን እንደ አንድ ፓርቲ ነው የምናውቀው። ፓርቲው ህልውና ያለው ፓርቲ ነው። ስለዚህ አንድ ላይ ጠቅላላ ጉባኤ ስታካሂዱ ነው መገኘት የምንችለው ብለን መልስ ሰጠናቸው። የሁለቱም ግሩፕ ላይ አልተገኘም የቦርዱ ተወካይ፣ በዚህ ምክንያት ማለት ነው። አንድ ላይ ጠቅላላ ጉባኤ እንዴት ነው የሚጠራ? አቶ ነጋ እስኪ እንደዚህ እንደዚህ ነው የሚጠራው ብለን ንገረን። እዚህ ላይ ይቅርታ አንድ ጊዜ ላቋርጣችሁና ልዩነቱን በዚህ መድረክ የምትፈቱትም አደለ መጓረጣት ላይ ትንሽ ቢጨምር እሺ በጣም አጠር አድርገው፣ ምክንያቱም መቋጨት አለብን። ነው የምናገረው። እሺ፣ ሁሉን ነገር የፓርቲዎቹን ጉዳይ ለምርጫ ቦርድ እያየ እያጸደቀ እያቀረበ ይሄዳል የሚለው ትክክል አይደለም። ምንድነው? የምርጫ ህጉ የተቀመጠው ፓርቲዎቹ የሚያዘጋጁት ደንብ ካጸደቁት በኋላ ለምርጫ ቦርድ ያቀርባል። ከዚህ በኋላ ፓርቲዎቹ የሚተዳደሩት በራሳቸው ደንብ ነው። ነው የራሳቸውን ደንብ እያንዳንዱ ፓርቲ አክብሮ መስራት አለበት። ቦርድ ስልጣን የተሰጠው ፓርቲዎቹ ባወጡት ደንብ መሰረት መንቀሳቀሳቸውን ነው። ስለዚህ በምርጫ ቦርድ እጅ ያለ ደንብና የሚፈጸመው በአንድነት ላይ እየተፈጸመ ያለው ልዩነት ስላለው የተፈጸመ ስለሆነ በዚያ መንገድ አረዳድ እንዲያዝ ነው። ሁለተኛ ፓርቲዎቹ የተለያየ በተለያየ መንገድ ጉባኤ አድርገው ሲያቀርቡ ምርጫ ቦርድ የትኛውን ነው ትክክል ብሎ ሊወስድ የሚችለው የሚለውንም ማየት ተገቢ ነው የሚሆን ቁጥርም ብቻ ሳይሆን ማለት ነው። ስለዚህ እነዚህ መሰረታዊ ችግሮች ጥሩም የሆነው መፍትሄም የሆነው ተቀራርቦ ፓርቲዎቹም የራሳቸውን ችግር ፈተው ከምርጫ ቦርድ ተቀራርበው ተነጋግረው ፈቶ ወደ ምርጫ ውድድሩ መሄድ ነው መፍትሄው የሚሆነው። ስለዚህ በዚህ መልኩ እዚህ ላይ መንቀሳቀስ አለበት የሚል ሀሳብ አለ። እሺ አቶ ይልቃል፣ እኔ አሁን ይሄ ማለት ከተፈጥሮ ሕግና ከግጭት አፈታትም ችግር አንጻር ትክክል አይመስለኝም። በኢህአዴጉ ተወካይና በምርጫ ቦርድ ውስጥ የሚቀርበው ነገር እኔ ውስጥ ጉዳዩን የአንድነትን ጉዳይ በዝርዝር አላውቀውም። ነገር ግን ሁለቱ ሰዎች ብቻል ይግባባሉ፣ ይታረቃሉ፣ አብረው ያደርጋሉ ባይቻል ደግሞ እኔ ነኝ ትክክል እኔ ነኝ ትክክል ብለው በተለያየ ሁኔታ ያደርጋሉ። ምርጫ ቦርድ የማስተዳደር የማስተዳደርና ደንባችሁን የማስከበር ስልጣን ላይ ካለ የግድ አብራችሁ ነው የሚባልበት ሎጂክ ለእኔ በምንም ታምር አይታየኝም። ሙላተ ጉባኤ ሞላው ደንቡን ያከበረ ትክክለኛ ውሳኔ የተሰጠው ከሁለቱ ጉባኤዎች አንዱን ጉባኤ መምረጥ እንጂ ሁለቱ ጉባኤ በመሆኑ ብቻ ሁለቱ ጉባኤ ብቻ በመሆኑ አንዱ ትክክል ሊሆን ይችላል እኮ አንደኛው ስህተት ሊሆን ይችላል። ስለዚህ ሁለታችሁ አንድ ላይ የግድ አብራችሁ ነው የሚለው ሰዎች ተጣልተው በአምንም ምክንያት አንዱ ትክክል ነኝ እኔ ትክክል ነኝ ብለው በሄዱ ጊዜ የግድ አብራችሁ ሆኑና በጉባኤ ተዳኙ ማለት ካለበት ምርጫ ቦርድ እኔ ትክክል አይመስለኝም። ትክክለኛ ከሆነ ይሄኛው ትክክል ነው። ትክክል ካልሆነ ደግሞ ያኛው ትክክል ነው። ወይም ሁለቱም ትክክል አይደለም በደንባችሁ መሰረት ማለት አለበት እንጂ የግድ አብራችሁ አድርጎ የሚለው አንድ አይነት ውሳኔ ነው ኢሎጂካል አይመስለኝም። ምናልባትም ኢምፖሲብል ሴናሪዮን መርጦ ፓርቲዎቹ በዚህ ሁኔታ ውስጥ እየተፋጁ እንዲሄዱ የፈለገ ይመስለኛል። እኔ እንደው በርቀት ሳይሆን ውይይታችንን ለመቋጨት አንድ ነጥብ አንድ ነጥብ ላንሳና ደንቡን አክብሮ ሲቀርብ ነው። ሁለቱም ደንቡን ካላከበሩ እንዴት ብሎ ነው ሎጂካል ሊሆን? አንድ ላይ በግድ አብራችሁ አይባልም። አንዱ አንዱ ሆሳ ላይም ሁለታችሁ አንድ ላይ አድርጉ የሚለው ነገር ትክክል አይደለም። ያኛውም ትክክል ነኝ አለ። አንዳችን ደንባችን አለማክበራችንን ሳይሆን በደፈናው አብራችሁ ካልሆናችሁ ተባልን ነው የሚለው። መናገር የምፈልገው አንድ ምርጫ ቦርድ ያስቀመጠው የጊዜ ወሰን አለ፣ ሁለት ሳምንት። እንዲያውም አሁን ከሁለት ሳምንት ያነሰ ጊዜ ነው የሚቀረው እናንተ የምትለውጡት ነገር አላችሁ? እንደው ባጭሩ ጠቅላላ ጉባኤ አናካሂድም፣ ጠቅላላ ጉባኤ አካሂደን ጨርሰናል። ባቀረብነው የጠቅላላ ጉባኤ መሰረት መዝገባችንን መርምሮ ውሳኔ እንዲሰጠን ነው የምንፈልገው። ምርጫ ቦርድ ይሄንን ውሳኔ እንግዲህ ሰማችሁ። ምን አይነት ውሳኔ ወይ እርምጃ መውሰድ በህግ የሚፈቀድላችሁ ምን አለ? ምን ታደርጋላችሁ? እኛ አሁን የጊዜ ገደብ ተሰጥቷል። እንግዲህ እስከ ጥር አስራ ዘጠኝ እስከዛ ድረስ የምንጠብቀው ሁለቱም ወገኖች እኔ ጉዳያቸውን ይዘው ለጠቅላላ ጉባኤያቸው ይቀርባሉ። በአንድ ላይ ብዬ ነው የሚጠብቀው ለጠቅላላ ጉባኤ የሚሰጣቸው ውሳኔ ወይ ደግሞ ሪፖርት ይዘው ይቀርባሉ በዛ አግባብ ይወሰናል ብለን እናስባለን። ከዚህ ውጪ የሚመጣ ነገር ካለ እኛ ዞሮ ዞሮ የሁለት ሺ አራት ደንብን ነው የምናውቀው የአንድነትን በተመለከተ ከሁለት ሺ አራት ደንብ አኳያ የትኛው ቫሊድ አመራር ነው የምለው እንግዲህ ለቦርዱ ቀርቦ የሚታይ ይሆናል። ዞሮ ዞሮ ከሁለት ሺ አራት ደንብ ውጪ የተመረጡ ናቸው፣ አሁን በስራ ላይ ያሉት አመራሮችና ከሁለት ሺ አራት ደንብ አኳያ ሲታይ ብዙ የሚያስማማን ነገር አይመስለኝም። ዞሮ ዞሮ ቦርዱ ጉዳዩ የጊዜ ገደቡ እንዳለቀ ሲቀርብለት ውሳኔ የሚሰጥበት ይሆናል። አቶ ግርማ አንድነቶችን በውስጥ ያለውን ቅሬታ አለን የሚሉትንም የማወያየት ሀሳብ አለን። ቀጣይ ዘገባችን የሚሆነው እሱ ነው። አንድነት በውስጡ ያሉትን ሁኔታዎች እንዴት ነው የሚፈታው፣ አሰራሩስ ምን ይመስላል የሚለውን የእርስ በርሳቸውን ውይይትም ለህዝብ የምናቀርብ ይሆናል። እንግዶቼን ላመስግን የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ብቸኛው የተቃዋሚ ፓርቲ የህዝብ ተወካይና የአንድነት ለፍትህና ለዴሞክራሲ ፓርቲ ምክትል ፕሬዚዳንት አቶ ግርማ ሰይፉ፣ የኢህአዴግ ምክር ቤት ጽህፈት ቤት የህዝብና የውጭ ግንኙነት ኃላፊ አቶ ደስታ ተስፋውና የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። እንግዶቼ ሁላችሁም ከአድማጮች ለተነሱ ጥያቄዎች እርስ በርስ ላደረጋችሁት የተባ ውይይት ላመስግናችሁ፣ ጊዜ ይስጥልኝ።